በሰከንድ ውስጥ ከጎዳና ተዳዳሪነት ሚሊዮን ብር ያደርጋችሁ። ገንዘብ የለም፣ ደሞዝ አልደረሰም። የብዙዎች ቤት ጭንቀት ነው። ለዚህ ደግሞ መፍትሄ የሆነው አንድ ተቋም ላስተዋውቃችሁ። በ30 ቀን ውስጥ ከ500 ሺህ ብር እየተደረገ የሚገኛል። መመዝገብ የሚፈጅባችሁ 30 ደቂቃ ብቻ ነው። መደወል አሊያም ቫይረሱ ላይ የምትመለከቱት ሊንክ ነክታችሁ ፎርሙን ሞልታችሁ መመዝገብ ብቻ ነው።